እየሆነ ስላለው ነገር እርግጠኛ ሆኖ መናገር አስቸጋሪ ነው። ከሁለት ሳምንታት በፊት ተቀማጭነቱ በኤርትራ የሆነው የግንቦት ሰባት አርበኞች አማጺ ቡድን በኢትዮጵያ መንግሥት ላይ ጥቃት መክፈቱን በይፋ አወጀ። አማጽያኑ ለተከታታይ ቀናት የመንግሥት ጦርን በማጥቃት መጠመዳቸውን ቢገልጹም በመንግሥት በኩል የተሰጠ ምላሽ ግን አልነበረም። በስተ መጨረሻ መንግስት ስማቸውን ያልጠቀሳቸው ግን ደግሞ ከኤርትራ የተላኩ ያላቸውን አማጽያን ለወሬ ነጋሪ ሳላስቀር ገድያለሁ ማርክ ያለው ሲል ለገዢ ፓርቲ ቅርበት ባለው ሚዲያ አስታወቀ። የመንግስት አጸፋዊ ምላሽ በፖሊስ ኃይል የተሰጠ መሆኑንም በመግለጽ ጉዳዩን ለማቃለል ሞክሯል። መንግስት የግጭቱ ሁኔታ ለምን ማቃለል እንደፈለገ መገመት አዳጋች ባይሆንም በሌላ ጎኑ መንግስት ጉዳዩን በቸለታ እንደማይመለከተው የሚያሳብቅ የሚመስል አስተያየት በጠቅላይ ሚኒስትሩ ኃይለማርያም ደሳለኝ በኩል ለፓርላማው ተነገረ። ኤርትራ እጇን ካልሰበሰበች ሕዝቡን አማክረን አጸፋ እንሰጣለን አሉ ጠቅላይ ሚኒስትሩ። የኤርትራ መንግስት አሁን በያዘው ፖሊሲ የሚቀጥል ከሆነና ኢትዮጵያንና ኢትዮጵያንና ሌሎች የአጎራባች ሀገሮችን ለማተራመስ የያዞን ስትራቴጂ የማይቀይር ከሆነ ተገደን እርምጃ የምንወስድበት ሁኔታ ሊፈጠር ይችላል። ግንቦት ሰባት አርበኞች አማጽያን ውጊያቸው ምዕራብ ትግራይንና ጎንደር ወልቃይት መዝለቁን ለአማጽያኑ ቅርብ የሆነውና ብቸኛ የጦርነቱ የወሬ ምንጭ የሆነው ኢሳት በየዕለቱ ዘገባው እየገለጸ ይገኛል። ይህ የአማጽያኑ ጥቃት የአሜሪካው ፕሬዚዳንት ባራክ ኦባማ ወደ ኢትዮጵያ ሊጓዙ በተሰናዱበት ወቅት መጀመሩ በአማጽያኑ በኩል የተጠና የፖለቲካ ስትራቴጂ ይሁን በአጋጣሚ በይፋ የተነገረ ነገር የለም። ይሁንና በፕሬዝዳንቱ ጉብኝት ወቅት የጦርነት ዜና መኖሩ ሀገሪቱ በምታገኘው ከፍተኛ የመገናኛ ብዙሃን ሽፋን ውስጥ ቦታ ያገኘውን የሚለውን ለማየት ተጨማሪ ቀናትን መጠበቅ ያስፈልጋል። የኢትዮጵያ መንግስትም ጉዳዩን ማቃለል የፈለገበት አንዱ ምክንያት የፕሬዚዳንት ኦባማ ጉብኝት የሚሰጠውን ከፍተኛ የህዝብ ግንኙነት ስራ ዕድል በጦርነቱ ወሬ ላለማሰናከል ለአማጽያኑ የእውቅና ዕድልም ላለመስጠት ይመስላል የአማጽያኑ መሪ ዶክተር ብርሃኑ ነጋ ግን ውጊያው ተፋፍሞ ይቀጥላል የሚል አስተያየት ሰጥተዋል ለኢሳት ሬዲዮ ነገር እያደገ የሚሄድ ነው። የእኛን ድርጅት ብቻ የሚመለከት አይደለም። ሌሎችንም ድርጅቶች ጨምሮ በስፋት ይሄ ትግል የሚቀጥል ነው። ይህ ስርዓት ተገዶ ዴሞክራሲያዊ ስርዓትን በዛ ሀገር እስክንመሰርት ድረስ ይሄ ትግል የሚያቆም አይደለም። የዛ የመጀመሪያው ፊሽካ ነው ያለው ቃል አቀባያችን፣ መጀመሪያ ፊሽካው ነው ። ገና ብዙ እንቅስቃሴዎች ይኖራሉ፣ በብዙ አቅጣጫዎች ነ ኢትዮጵያ ከአሜሪካ ጋር ካላት ወዳጅነት አንጻር ዶክተር ብርሃኑ የጦርነት አዋጁን አሜሪካ ሆነ ማወጃቸው አንድም አሜሪካ ለአማጽያኑ የማርያም መንገድ ካልሰጠች አሊያም ደግሞ በቅርቡ ዶክተር ብርሃኑ ወደ ጦር አውድማው የሚያመሩ ካልሆነ ሊያስከትል የሚችለውን የዲፕሎማሲ ጣጣ ከወዲሁ የሚተነብዩም አሉ። አሁንም ቢሆን በመሬት ላይ እየሆነ ስላለው ነገር በእርግጠኝነት መናገር አይቻልም። ስለ ሁኔታው የጠየቅናቸው የኤርትራ መንግስት ባለስልጣናት ስለ ጉዳዩ መግለጫ ለመስጠት ፈቃደኛ ያለ መሆናቸውን ገልጸውልናል። ይህ የኢትዮጵያ ጉዳይ እንጂ የእኛ ስላልሆነ ምንም የምንለው ነገር የለም ብለዋል። የአማጽያኑ ጥቃት ካስጠለለቻቸው ኤርትራ ይሁንታ ውጪ ሊሆን እንደማይችል እሙን ነው። ይህ ደግሞ በቋፍ ያለውን የኢትዮጵያና የኤርትራ ጦርነት ሊቀሰቅስ የመቻሉ ጉዳይ ከአማጽያኑ ጥቃት ባላነሰ በክፍለ አህጉሩ ትልቅ ትኩረት የሳበ ጉዳይ ሆኗል። የኢትዮጵያ ገዢ ፓርቲ ኢህአዲግ በቀጣዮቹ ሳምንታት ድርጅታዊ ጉባኤና የማዕከላዊ ኮሚቴ ስብሰባ ያደርጋል። ከሰሞኑ በተደረጉ ሁለት የሀገሪቱ የደህንነት ምክር ቤት ስብሰባ ላይም አቋም አልተወሰደም። የሀገሪቱ ጦር በተጠንቀቅ እንዲቆም በመከላከያ ሚኒስቴር በኩል ትዕዛዝ የተላለፈ ቢሆንም በተለያዩ የሀገሪቱ አካባቢዎች የጦር ሰራዊት ምልመላም እየተካሄደ ነው። የኢትዮጵያ መንግስት ምንጮች ምልመላው ከአማጽያኑ ጥቃት በፊት በዕቅድ የነበረ ነው ቢሉም ጉዳዩን ከገለልተኛ ወገን ማጣራት አልተቻለም። በኤርትራ በኩል ደግሞ በሀገሪቱ ያለው መንግስት በውጭ ከሚኖሩ ዜጎቹ የሚሰበስበው መዋጮ መቀዛቀዙና በገፍ የሚፈልሱት የሀገሪቱ ወጣቶች ሀገሪቱን እጅግ ወደ ከፋ አዘቅት እየጨመሯት እንደሆነ ከብዙ ወገን እየተገለጸ ነው። በውጭ አገር ያሉ ኤርትራውያንም በኤርትራ ለውጥ እንዲመጣ በቀጥታና በተዘዋዋሪ ድምፃቸውን እያሰሙ ይገኛሉ። ይህ ጉዳይ ያሳሰባቸው ፕሬዚዳንት ኢሳያስ አፈወርቄ የሀገሪቱን ረቂቅ ሕገ መንግስት በቅርቡ እናጸድቃለን ሲሉ ባለፈው ግንቦት ቃል ገብተው ነበረ። ይህ የፕሬዝዳንቱ ቃል እየበረታ የመጣውን ተቃውሞ ለማርገብ ያለመ እንደሆነም መገመት አያዳግትም። የኤርትራን የአርበኝነት ስሜት ለማነቃቃትና በስልጣን ዘመናቸው ምርጫ የሚሆን ፓርላማ ለማያውቁት ፕሬዝዳንት ኢሳያስና ኤርትራ ከኢትዮጵያ ጋር የሚኖር ፍጥጫ እንደ ጥሩ የመጫወቻ ካርድ ያገለግላል። ኢትዮጵያ ከኤርትራ ጋር ወደ ጦርነት ለመግባት ፍላጎትም ዝግጁነትም እንደሌላት የአስመራ ሰዎች ጠንቅቀው ያውቃሉ። እንደ ተንታኞች እምነት ጦርነት ቢጀመር በብዙ መልኩ ለኢትዮጵያ አዋጪ ሊሆን የማይችልባቸው ነባራዊ ሁኔታዎች ብዙ ናቸው። ጦርነቱ አይቀሬ ከሆነ ግን ለሁለቱም ሀገራት ወደር የሌለው ቀውስን ይከስታል። ኢትዮጵያ በአማጽያኑ ጥቃት ሳቢያ በኤርትራ ላይ እርምጃ ወስዳለሁ ትበል እንጂ እርምጃው ከዚህ በፊት እንዳደረገችው የተመረጡ የጥቃት ኢላማዎችን በመምታት የተወሰነ ሊሆን ይችላል የሚሉም ብዙዎች ናቸው። በአማጽያኑ ግንቦት ሰባትና አርበኞች የተሰነዘረው ጥቃትን በተመለከተም ከመላምትና ከይሆናል ትንተና በዘለለ ስለ ወታደራዊ አቅምና አቋም መናገሩ አስቸጋሪ ነው። በአሁኑ ሰዓት አማጽያኑ ሊከተሉት የሚችሉት አማራጭ በአመዛኙ ሰርጎ በመግባት መጥቶ የማምለጥ ታክቲክ ሊሆን እንደሚችል የወታደራዊ ጉዳይ አዋቂዎች ያስረዳሉ። አማጽያኑ ከባድ መሳሪያና ሜካናይዝድ ጦር የላቸውም። ስለዚህም የተመረጡ ኢላማዎችን በመምታትና በተበታተኑ ትናንሽ ኦፕሬሽኖች ላይ ያተኮሩ እንዲሆኑ ይገደዳሉ። ከባድ መሳሪያ ይዞ መንቀሳቀስ ለጠላት ስለሚያጋልጥ፣ መሳሪያውም ቢያገኙ እንኳን ገዢ መሬት ካልያዙ በስተቀረ ለማጥቃት ሥራ ሊጠቀሙበት አይችሉም። ለቀናት ያለማቋረጥ መዋጋት በርካታ ሰራዊት ባላቸውና በሜካናይዝድና ባየር ለተደራጁ ወታደራዊ እዞ ሳቀር የሚሞከር አይደለም። ስለዚህም አማጽያኑ ኢላማ ያሏቸውን ቦታዎች በተበታተነ መልኩ አጥቅተው ካልሆነ የሎጂስቲክ አቅርቦትና የአየር ሽፋን በማገኙበት ሁኔታ ለቀናት በውጊያ መቀጠል አስቸጋሪ መሆኑንም በመላምታዊ አስተያየታቸው ላይ ያስረዳሉ። የአማጽያኑ ቃል አቀባይ አቶ ዘመነ ካሴም ቢሆኑ ቡድናቸው ስለሚከተለው ታክቲክ በዝርዝር አላስረዱም። ከጥቂት ዓመታት በፊት የአርበኞች ግንባር በተናጠል ከፍቶት በነበረው ውጊያ የኢትዮጵያ መንግስት ሙሉ ወታደራዊ አጸፋ ከመስጠት ይልቅ ልዩ ስልጠና የተሰጣቸው የኮማንዶ ኃይሎችን በማሰማራት እንደተጋፈጣቸው ይታወቃል። የአማጽያኑን አይነት ጥቃት በአየር ኃይልና በሜካናይዝድ ጦር ለመመከት መሞከር አዋጭ አይደለም የሚሉት የውትድርና ባለሙያዎች የመንግስት አጸፋዊ ምላሽ አሁንም ከዚህ የተለየ ሊሆን እንደማይችል ይገምታሉ። የኢህአዴግ ጉባኤ በጠቅላይ ሚኒስትርነት ወንበሩ ላይ አቶ ኃይለማርያም ደሳለኝ ይቀጥሉ ወይስ ሳይቀጥሉ የሚል የራሱ የውስጥ የቤት ስራ አለው። ሁለተኛው የልማትና ትራንስፎርሜሽን እቅድም የጉባኤው አጀንዳ ነው። እናም ገዢው ፓርቲ ከፕሬዝዳንት ኦባማ ጉብኝት ማግስት ፊቱን ወደ ሰሜን አዙሮ ክተት ያውጅ ይሆን? ጊዜ የሚፈታው ይሆናል። ለዋዜማ ራዲዮ አርጋዋሽ ነኝ።